ኢኮኖሚው አለ። ኢትዮጵያ የውጭ ንግድ በማሳደግ የውጭ ምንዛሬ ገቢ ከፍ እንዲል እየተሰራ መሆኑ ይነገራል። የገቢ ንግድ እንዲጨምር የሀገር ውስጥ ምርቶችን ወደ ውጭ በመላክ የውጭ ምንዛሬን ለማስተካከል ጥረት ይጠይቃል። በውጭ ንግድ ዘርፍ መሰማራቱ ለሀገር ጠቃሚ መሆኑ አያጠያይቅም፣ ብዙዎችም የሚስማሙበት ጉዳይ ነው። ይህን ለማሳካት ደግሞ የዘርፉን ችግር መቅረፍ አሌ የማይባል ይሆናል ይላሉ። በዚህም በርካታ አሉበት የሚባሉ የዘርፉ ችግሮች በግብርና ምርቶች፣ በማዕድን፣ በኢንዱስትሪ፣ በሌላውም ሊተኮርበት የሚገባ መሆኑ ይጠቀሳል። የውጭ ንግድ በዘርፎ አሉበት ከሚባሉ ችግሮች አንዱ የብድር አቅርቦት ነው። በርካታ ባለሀብቶች የብድር አገልግሎቱ ችግር በመንግስትም ሆነ በግል ባንኮች ላይ እንደሚስተዋል ቅሬታቸውን ያሰማሉ። ብድር የሚሰጠው የገንዘብ መጠንና ብድሩ በወቅቱ ሊደርስላቸው አለመቻሉ ለወራት ዘግይቶ እንደሚደርሳቸውም አንዳንድ በስራው የተሰማሩ ይገልጻሉ። የብድር አገልግሎት ሂደቱ ረጅም ቀናትን የሚፈጅ መሆኑና በሚፈልጉት ወቅት አለመገኘቱም አቶ ቢኒያም ብርሃኔ የቡና ላኪ ንግድ ላይ የተሰማሩ ያረጋግጣሉ። በዚህም ስራቸውን ለማከናወን እንደሚቸገሩም ይናገራሉ። የባንክ አሰጠት ብዙ ነው ነጋዴ የሆነ የእነሱ ማኑንም ቶሎ ራን የሚያደርግ እና ቶሎ ረሳ የሚያስገባ ነው። ክራይቴሪያዎቹ ብዙ ናቸውን ለመስጠት በጣም ብዙ ረጅም ጊዜ ይወስድባቸዋል። ሰ አንዳንዴ ከምትፈልግ ታይም በኋላ ነው ይሰጡታል። ብድር አሰጣጡ ነው ችግር አለው። ነጻ አይደለም። ነጋዴውን ቶሎ ኦንታይም አግኝቶ ወደ ስራ ገብቶ

ያልሰጡ ሰው ገበሬው በማይሆን መንገድ ከሰጠ በኋላ ነው ብድር የሚለቀቅልሽ። ቡናው ካለቀ በኋላ ነው ብድር የሚመጣና በልብ ገሰሽ ቶሎ እቃውን ለማውጣት ቅድሻ ማለት ለአስራ አንድ ዓመታት የቁም እንስሳት ላኪነት ስራ ተሰማርተዋል አቶ ዲና ገዛሀኝ በቁም እንስሳት ንግድ ዘርፍ ባለ የኮንትሮባንድ ችግር ምክንያት ባንኮች ብድር ለመስጠት ስጋት አለባቸውም ይላሉ። ስፖርቱ በጣም ብዙ ችግሮች ቢኖሩትም ዘጠና ከመቶ የሚሆነውን ድርሻ የሚይዘው የላይቭ ችግር ላይ የኮንትሮባንድ ቢዝነስ ነው። አል በጣም አስቸጋሪው ጎን። ስለዚህ ባንኮች ደግሞ ከነዚህ ነገሮች የተነሳ አዋጭነቱ ላይ ጥርጣሬ ስላላቸው ጥናቱ ሲሰራ ጥናት በመቶ ኮንትሮባንዱ ስለሚይዝ ድርሻውን ባንኮች ገፋ አድርጎ የማበደር ምንም እንትኑ የለም። በባንክ በኩል ይሄ የሚደረግ ሰፖርት የሚችሉ ነገር ምንም የለም እስካሁን ድረስ። ባንኮች በዘርፉ ላይ ውጤታማነት አለማመን ነው መልስ መልክ አድርጎ የሚመልሱት ዘርፉ ውጤታማ አይደለም። እኔ በግሌ የጠየኩት ከዚህ በፊት ስብሰባ ላይ የዛሬ ሶስት ወር አካባቢ ሰንበዲ ዲፎልት ቢያደርግ እኛን የሚመለከት አይደለም። የቢዝነስ ባህሪ አንድ ቡና ላኪ አንዱ ዲፎልት ሲያደርግ ለአንደኛው እየተሰጠ ነው እና እኔ ቲም ነንበር አለኝ። የእኔ ችግር ከሆነ በእኔ ችግር ነው፣ በሙሉ እንደ ኮሚንሳት ችግር ሊነሳ አይገባም። የምን ጥያቄ ጠይቄ መልስ እየተጠባበቅን ነው። ንብረቱ እዚህ ጋር ወደ ዶላር መቀየር እየተቻለ ሀገሪቱ ዶላር እየተቸገረች ወደ ዶላር መቀየር ለሚችለው ነገር ትኩረት አለመሰጠቱ ተችሎ ትኩረት ተሰጥቶት ነጋዴው ሰፖርት ዝደርጎ አገርን የሚጠቅም ሀብት ነው። ጋስኮ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ጥራጥሬ፣ ሰሊጥ፣ የቁም እንስሳትና ስጋ ምርቶችን ወደ ውጭ የሚልክ ድርጅት ነው። ሀያ አራት አመታትን በዘርፉ የውጭ ንግድ ስራ የተሰማራው ጋስኮ ትሬዲንግ ብድር ማግኘቱ አስቸጋሪ ነው ብለው እንደማያስቡ የድርጅቱ ስራ አስኪያጅ ዶክተር ሀይሉ መለሰ ጠቅሰው፣ ዋናው ነገር የሚያስፈልገው መስፈርት አሟልቶ መገኘቱ ነው ሲሉም ይናገራሉ። ሆኖም እንደ ችግር የሚያነሱት ብድር ጠይቀው ሁለት ወርና ሶስት ወር መጠበቅ እንደሚገደዱ በዚህም ለንግዱ ስራ አስቸጋሪነቱን ይገልጻሉ። ከ2012 ወይም 2013 በፈረንጆች ጀምሮ የኤክስፖርት ስራ በጣም እየቀነሰ እየቀነሰ ነው የመጣው፣ በተለያየ ችግር ምክንያት ማለት ኤክስፖርት ስራ በአጠቃላይ ትንሽ ከባድ ነው። ባንኮች ኖርማሊ ብድርን ይሰጣሉ በእርግጥ የኮላተራል ወይም ደግሞ ዋስትና ማስያዣ ይጠይቃሉ። ነገር ግን በፕሪሽፕመንት ሎን የሚባል ወይም ደግሞ ስንልክ የሚሰጡን ገንዘብ አለ። ማለት ለምን ለግዢ የምናውለውን ጥሬ እቃውን ለመግዛት እሱን ሎን ይሰጡናል። ፕራይቬት ባንኮችም የመንግስት ባንክም በኤክስፖርት ቢዝነስ ላይ ሎን ከባድ ነው ብዬ አላስብም። እኛ አሁን ለምሳሌ ቫያብል የሆነ የኤክስፖርት ስራ ይዘን ሄደን ይሄ ነው ቢዝነሳችን ካልናቸው የቢዝነስ ፕላኑን አቅርበን ሎን ይሰጡናል። አልፎ አልፎ ሪስኪ ሲሆን ኮላተራል ይጠይቃሉ፣ ወይም ደግሞ ዋስትና ማስያዣ። በመጀመሪያ ከገዢው ኮንትራቱ፣ እንደገና ደግሞ የአጠቃላይ የኮስት እና የሴልስ የሚያሳይ ቤኔፊቱን እና ልንመልሰው እንደምንችል የሚያሳይ ጥናት እናቀርባለን። ቢዝነስ ፕላኑን ማለት ይሄንን በምናቀርብበት ጊዜ ሙሉ በሙሉ የጠየቅነው መቶ ፐርሰንት ይሰጡናል ማለት አደለም። ለምሳሌ ሰላሳ ሚሊዮን ብር ብፈልግ ሰላሳ ሚሊዮኑን ላይሰጡን ይችላሉ። ግን ሪቮልቭ እያደረግን እንድንጠቀመው ላይ ሀያ ሚሊዮን አስራ አምስት ሚሊዮን ድረስ ሊሰጡን ይችላሉ። ያም ሆኖ ግን ወዲያው መልስ ይሰጣሉ አደል? ለምሳሌ የሎን ክሬዲት እንትኖች ኦፊሰሮች ውስጥ ሰባሰቡ እንደዚህ አንድ ወር ሁለት ወር የሚወስድበት ጊዜ አለ። ስፖርት ቢዝነሱ በጣም ተጎድቷል። በአጠቃላይ በሀገራችን ኤክስፖርት የምናደርገው ነገር ቮሊሙ ቀንሷል። ፐር ዩኒት ፕራይስ ኮምፒቲቲቭነሱ ቀንሷል። የፕሮዳክሽን ኮስቱ ጨምሯል። በዚህ የተነሳ ሀገራችን በብዙ ሁኔታ እየተጎዳች ነው ያለችው በቂ ከረንሲ ማስገባት አልተቻለም። እና ኤክስፖርት ቢዝነሱን እንደው ለየት ባለው ሁኔታ አይቶ ብዙ ኢንሴንቲቮች ሊሰጡት ይገባል። ኢትዮጵያ በቁም እንስሳት ንግድ ዘርፍ የሚፈለገውን ያህል ተጠቅማለች ለማለት እንደማይቻል ጠቅሰው ለቁም እንስሳት ውጭ ገበያ ንግዱ የሚሰጠው ብድር የሚፈለገውን ያህል እንዳልሆነ አቶ አንተነህ አለሜ የኢትዮጵያ የቁም እንስሳት ነጋዴዎች ማህበር ስራ አስኪያጅ ይገልጻሉ። ስራውን ለመስራት ከፍተኛ የሆነ ኢንቨስትመንት የሚጠይቀው ትልቅ የእውቀትም የገንዘብም የቦታም የመሬትም ጭምር ፍላጎት የሚያስፈልገው ቢሆንም በከፍተኛ ሁኔታ ባለመሟላት ምክንያት እስካሁን ድረስ ማግኘት ባለፍልክ እያገኘን አይደለም የብድር አገልግሎት እንዲሆን ለሚፈለገው ልካ የሚያረቅ አይደለም። የኮሚሳት ንግድ በባህሪ ትልቅ ኢንቨስትመንት የሚጠይቅ ነው። ከሀያ ሺህ ሰላሳ ሺህ ብር አንድ በሬ ገዝተሽ ከዛ አድልበሽ መግበሽ ብዙ ነገር ውጪ አውጥተሽ አሳክመሽ ለውጭ ገበያ ለማቅረብ ትልቅ የሆነ የገንዘብ መጠን ያስፈልገዋል። ስለዚህ ከመጠን አኳያ ባንኮች ለኤክስፖርተሮቻችን በሚፈልገው መጠን ገንዘብ እያቀረቡ ነው የሚል ሀሳብ የለንም። ብዙ ጊዜም በተደጋጋሚ እየጠየቅን ያለ ነው ጥያቄ ነው። ሁለተኛው ነገር በጊዜ አክቹዋሊ የኮሚኒሳት ንግድ ወቅት የሚጠይቅ ነገር ነው። ቀኗ ካለፈች ሆት ሆን ሬድ እዛ ላይ ካለፈች ያቺ ቀን አለፈች ማለት ኦሬዲ ሰዓቶችንም ተሸትኖች ነው የምትቀረው። ገበያውም ኦሬዲ ይጠፋል። ስለዚህ የብድር አገልግሎት በሚኖርበት ጊዜ በሚፈለገው ጊዜ በማቅረብ ረገድም በዛው ልክ ውስንነት ያለበት እና የሚሰጡትም ውስን ብድሮች ቢሆኑ ጊዜያቸው አልፎ ተጓተው ተንገላተን የምናገኝበት ሁኔታ ነው ያለው ና ባጠቃላይ ይህን ዘርፍ ለማበረታታት በባንኮች በኩል የሚደረገው ነገር ስ ተጠቃሽ ነው ብሎ ለመውሰድ ይከብዳል። በወለዱ ላይም መሰረታዊ የሆነ ችግር ነው። ብድር በሚሰጥበት ጊዜ የወለዱ መጠን በጣም ብዙ በመሆኑ ምክንያት የኛ ባለ ሀብቶችን ይህን ብድር በድፍረት ወስደው ወደ ስራው ለመግባት የሚያበረታታ ነገር በመንግስት ባንክ ላይ ይከብዳል። ከንግድ ባንክ ላይ፣ ልማት ባንክ ላይ እንዲህ ዓይነት ነገሮች በምታይችበት ጊዜ እጅግ በጣም ቢሮክራሲዎቹ ብዙ ናቸው፣ መስፈርቶቹ ብዙ ናቸው፣ አሰልቺ ናቸው፣ የሚያበረታቱ አይደሉም። እኛ ይህንን ችግር ለመፍታት ያው ከግብርና ሚኒስቴርም ጋር በተደጋጋሚ ችግሮች በዚህ በቁም እንስሳት ንግድ ላይ ያሉ መሰረታዊ ችግሮች በእርግጥም አሁን ይህንን የቁም እንስሳት ንግድ በአግባቡ ብንጠቀም በሀገር ምን ያክል ትልቅ ለኢኮኖሚ ትልቅ አስተዋጽኦ እንደሚያበረክት እናውቃለን። ግን ይህንን ግምት ውስጥ አስገብተን ከፌዴራል ግብርና ሚኒስቴርም ጋር በተደጋጋሚ በምናገኛቸው መድረኮች ሁሉ ጉዳዩን እያስጨበጥን ያለንበት ሁኔታ ነው ያለ የተሻለ እንቅስቃሴ የተ የጅምር እንቅስቃሴዎች አሉ። በተደጋጋሚ የሚመለከታቸው የ የኢትዮጵያ ንግድ ባንክ ኃላፊ ልናገኛቸውና ምላሽ ልናገኝ አልቻልንም። የውጭ ንግድ ዘርፍ ላይ የምርት ጥራት ያነጋግራል ቢባልም በትኩረት ሊሰራበት እንደሚገባ ይታመናል። የኮንትሮባንድ ንግድ ሰለባ የሆነው የሀገሪቱ የቁም እንስሳት ችግርም ቆም ብለን ልናስብ መፍትሄ ሊበጅለት የሚገባው ጉዳይ ሲሆን በዘርፉ ያሉ ስጋታቸውን አሁን ይገልጻሉ። በውጭ ንግድ የብድር አገልግሎትን አስመልክቶ የተዘጋጀውን የኢኮኖሚ መሰናዶ ይህን ይመስላል። ከዝግጅቱ ጋር ነጃት ኢብራሂም አብሬያችሁ ነበርኩ።